በጎንደርም ይሁን በኦሮሚያ የተለያዩ አካባቢዎች የተከሰቱትን ህዝባዊ አመፆች አጀማመር እና ግብ ለተመለከተ በዋነኝነት በሀገሪቱ ያለውን ስር የሰደደ ግፍና የፍትሕ እጦት የሚያንጸባርቁ ናቸው። በኦሮሚያው አመፅ የአዲስ አበባ ማስፋፊያ ፕላንን በመቃወም ተጀምሮ የፌዴራል መንግስቱንና የክልሉን የአስተዳደር መዋቅሮች ለማፍረስ ያለመ ነበረ። በርካቶች በዚህ ህይወታቸውን አጥተዋል። የተወሰኑ የጸጥታ ሰራተኞችም ሞተዋል። አመፁ ጋቢ በል እንጂ በአንዳንድ አካባቢዎች አሁንም እንደቀጠለ ነው። በጎንደር የአማራ ክልል ይዞታ የሆነ አካባቢ ያለ አግባብ ወደ ትግራይ ተከልሏል በሚል በመጀመሪያው ውስጥ ውስጡን ሲብላላ የሰነበተ ብሶት ፈንድቶ ነፍጥ ባነገቡ ሰልፈኞችና በመንግስት ታጣቂዎች መካከል ደም መፋሰስ ተከስቷል። ሁለቱም አመጾች አካባቢያዊና ብሔራዊ አጀንዳዎችን የያዙ ይሁኑ እንጂ በዋነኝነት ቀየን ማንነትን የተንተራሱ ናቸው። በኦሮሚያው ዓመፅ ግማሽ ምዕተ ዓመት ሲንከባለል የቆየው የኦሮሞ የመብት ጥያቄ እንደ አዲስ አጀንዳ ሆኖ ብቅ ያለበትና በኦሮሞ ልሂቃን ዘንድ ስምምነት ሊደረስበት ያልቻለው የነፃ ኦሮሚያ ጉዳይም ብዙ ያከራከረበት ሆኖ ሰንብቷል። የጎንደሩን ዓመፅ የአማራው ዓመፅ በሚል ሊሰይሙት የሞከሩ ቢኖሩም አመፁ እንደታለመው ሌላውን የአማራ ክፍል ከጎኑ ሊያሰልፍ አልቻለም። ከጎንደር ባህር ዳር መሻገር ያልቻለን አመፅ ስለምን የአማራ ዓመፅ እንለዋለን ያሉ ብዙዎች ናቸው። የኦሮሚያው ዓመፅ ራሱን የሚያይበትም ይሁን ሌሎች የኢትዮጵያ አካባቢዎች አመፁን የተመለከቱበት መንገድ መተማመን የጎደለውና በአመዛኙ የኦሮሞና የኦሮሞዎች ዓመፅ ብቻ ነበረ። የጎንደሩም ዓመፅ የኦሮሚያውን ያክል የክልል አጋርነት ያላገኘበትን ምክንያት በብዙ መልኩ ማስቀመጥ ይቻላል። የአማራ ብሔረተኝነት ራሱን የኢትዮጵያ አንድነት ጠበቃ አድርጎ መመልከቱ አንዱ ምክንያት ነው። የአማራው ብሔረተኝነት ከአግላይነት ይልቅ የጠቅላይነት ባህሪ ያለው ነው። እንዲሁም አንዳንዶች የአማራ ብሔረተኝነት አርተፊሻል ፈጠራ ነው፣ ገና አልተወለደም ሲሉ ይከራከራሉ። እነዚህን አስተያየት ሰጪዎች ምሳሌ የሚያደርጉት አማራ የሚባል እና ማንነቱን አማራ ብሎ የሚገልጽ መለያ ሳይሆን ያለው ወሎ፣ ጎጃም፣ ጎንደር፣ ሸዋ እያለ ራሱን የሚገልጽ ግን ደግሞ አማርኛን የጋራ ቋንቋው ያደረገ በአመዛኙም የክርስትና እምነትን የሚከተል ህዝብ መለያ ነው ሲሉ ይከራከራሉ። ፕሮፌሰር መስፍን ወልደማርያም በዚህ ሀሳብ ላይ ዋና አቀንቃይ መሆናቸው ይታወቃል። የኦሮሞ አመፅ ራሱን የሚያደላድልበት በጋራ የሚያሰባስብ አጀንዳ በመቅረጽ በኩል እንደ ኦነግ ያሉ ድርጅቶች መሰረት ጥለውለታል። የቅርብ ጊዜው ዓመፅ በያጣበጣ በጥንቱ ባልተሳካው የኦነግ ፍራሽ ላይ ለመቀመጥ መንገዱ አይርቅበትም። የጎንደሩ ዓመፅ በድንበር ይገባኛል መብቴ ተረገጠ ብሶት ይወለድ እንጂ ብሶቱን ወደ ፖለቲካዊ ግብ ለመለወጥ አይናፋርነትና ግራ መጋባት የተጠናወተው ይመስላል። የኦሮሚያውም ሆነ የጎንደሩ ዓመፅ ላይ የተቃዋሚ የፖለቲካ ኃይሎች እጅ እንዳለበት መጠርጠር ከባድ አይሆንም። ክስተቶቹ ለተቃውሞ ፖለቲካ ድርጅቶች ጥሩ አጋጣሚ የሚባሉ ናቸው። መንግስት በኤርትራ የሚገኙ ተቃዋሚዎችን ከጎንደሩ ተቃውሞ ጀርባ ወንጅሏል። በኦሮሚያ ያለውን የመልካም አስተዳደር ችግር ነው ብሎታል። ምንም እንኳን በውጭ ሀገር ያሉ የኦሮሞ ተወላጆችን በጉዳዩ ላይ ተሳታፊ ናቸው ብሎ ቢወነጅልም በስልጣን ላይ ላለው መንግስት ለሁለቱም አመፆች በስርዓቱ የአስተዳደር ብልሹነት የመጡ ናቸው ብሎ ማመን በቀጥታ የሚሆን በተዘዋዋሪ ከሀገሪቱ ህዝብ በትንሹ ስልሳ በመቶ ያሉ ይቃወመኛል ብሎ እንደ ማመን ይቆጠራል። ስለዚህም ለጎንደሩ ዓመፅ ስም ለማውጣት ተቸግሯል። እውነታውም ቢሆን ኢህአዴግ በበርካታ የሀገሪቱ አካባቢዎች በራሱ አባላት ጭምር እምነት የማይጣልበትና ከዕለት ተዕለት እያሽቆለቆለ ያለ የፖለቲካ ቡድን መሆኑን የሚመሰክሩ ብዙዎች ናቸው። የጎንደሩ ዓመፅ የተጀመረው ከኤርትራ ጋር ወሰንተኛ በሆነው ክልል የአማራ ክልል በመሆኑና በብአዴን ውስጥ ጭምር በሕወሓት መራሹ መንግስት ደስተኛ ያልሆኑ ካድሬዎችና ሲቪል ሰራተኞች እንዲሁም የመለዮ ለባሹ ክፍል አባላት መኖራቸው ተደማምሮ ለኢህአዴግ ራስ ምታት መሆኑ አይቀርም። ከአስመራ አዲስ አበባ ለራቀባቸው ተቃዋሚዎች ከአስመራ ጎንደር የተሻለ አማራጭ ሳይሆነላቸው አይቀርም። በኦሮሚያው አመፅ የኦህዴድ ካድሬዎች ሚና የጎላ ነበረ። በጎንደሩ አመፅ የብአዴን ስውር እጅ የዛን ያክል ነበር ለማለት ጊዜው ገና ነው። የጎንደሩ ተቃውሞ አዲስ ከመሆኑ አንጻር በቀጣይ የብአዴን ካድሬዎች በስውር ተቃውሞውን ለማገዝ ሊበረታቱ ይችሉ ይሆናል። በሁለቱም ተቃውሞዎች ላይ የሚታይ ጎዶሎ ነገር ቢኖር አመፁን ወደ ተሳካ የፖለቲካ መታገያ አጀንዳ በመቀየር ቀጣይ በማድረግ ላይ የመሪ ማጣት ነው። በሁለቱም ተቃውሞዎች ላይ የሚታይ ጎዶሎ ነገር ቢኖር አመፁን ወደ ተሳካ የፖለቲካ መታገያ አጀንዳ በመቀየር ቀጣይ በማድረግ ላይ የመሪ ማጣት ነው። አመፆች ይነሳሉ፣ ሰዎች ይገደላሉ፣ መንግስት በገፍ ያስራል፣ ይገላል። ሌላ ግብታዊ ዓመፅ ይጠበቃል። ይመክናል። በእርግጥ ዓመፅ ግብታዊ ሆኖ ይጀመራል፣ ግብታዊ ሆኖ ግን አይቀጥልም። አርጋዋሽኔ ለዋዜማ ራዲዮ